ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የእኛ ሰዎች ያደረጉት ትልቁ ስህተት አጠቃላይ ገቢህን ነው የለጠፉት። አጠቃላይ ገቢ ዝም ብሎ ሲታይ ገና ግብሩ ምን ያክል እንደሆነ ያላላየ ሰው ያስደነግጣል ተመዝኖ ተመንዝኖ ተመንዝኖ ተመንዝኖ ሲመጣ በ2000 በ3000 ሊሆን የሚችል ግብር ሚሊዮን ምናምን የሚል ስለተለጠፈበት ሰውን እሳት ውስጥ ከደ ይህ አንደኛው ስህተት ነው። የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝን ድምፅን የሰማነው በቅርቡ መንግስት ያወጣውንና ከፍተኛ ተቃውሞ ያስነሳውን የዕለት ገቢ ግብር ተመን አስመልክቶ በመንግስት የተሰራው ስሌት አርባ በመቶ ችግር አለበት ሲሉ ካመኑበት መግለጫ የተወሰደ ነው። ዝርዝሩም በዕለቱ አብይ ርዕስ ይዘናል። ዛሬ በመላዋ ዩናይትድ ስቴትስ ሰላማዊ ውቅያኖስን ከሚያዋስነው አንዱ ጫፍ የአትላንቲክ ውቅያኖስን እስከሚያዋስነው ሌላው የአገሪቱ ዳርቻ የሚበዛውን በከፊል በተወሰኑ አካባቢዎች ደግሞ ሙሉ በሙሉ የፀሐይ ግርዶሽ እውን ሆነዋል። በልዩ ጉጉት ለወራት ሲከታተሉ ለኖሩ የሳይንስ ሰዎች ደግሞ ለአመታት ሲጠበቅ የቆየ ክስተት ነው። የሙሉ ግርዶሽ ጎዳና የሚል ስያሜ የተሰጠውና ሰባ ማይሎች ወይም 112.6 ኪሎ ሜትሮች ርዝማኔ ያለው ከኦሬገን እስከ ደቡብ ካሮላይና ክፍለ ግዛት የሚደርሰው ጨረቃ ለደቂቃዎች የፀሐይን ሙሉ በሙሉ የምትሸፍንበት መስመር የናሳ ሳይንቲስትም ጭምር ይዘን እንከተላለን። ለምሽቱ ካሉን የዓለም ዜናዎች መካከል ደግሞ ዋና ዋናዎቹን ለመጥቀስ የዩናይትድ ስቴትስ የባህር ኃይል አውዳሚ መርከብ ዩኤስኤስ ጃን መኬን ከሲንጋፖር በስተ ምስራቅ ማላካ ሰርጥ አካባቢ ከአንድ የንግድ መርከብ ጋር ተጋጭቶ አስር አሜሪካውያን መርከበኞች የደረሱበት ጠፍቷል፣ አምስት መርከበኞች ላይ ጉዳት ደርሷል የሚሉትና ሌሎችም አሉን። ሳምንታዊ ቅንብሮች አፍሪካን ክርሶችና ስፖርት በመልክ በመልኩ ተሰናድተው በሁለተኛው አጋማሽ ክፍለ ጊዜ ይጠብቋችኋል። ጤና አስተልን እንደምናመሻችሁ ክቡራትና ክቡራን አድማጮቻችን ከዛሬ ሰኞ ነሐሴ 15 2009 ዓ.ም ዝግጅቶቻችን ጋር ተረኛ አስተናጋጆች አሉላ ከበደና ቆንጂት ታዬ ነን። ፕሮግራማችንን የሚመራው ንጉሱ ታምሬ ነው። የስርጭት መሐንዲሳችን ደግሞ ቮይቴክ ዞርኛክ ነው። አብረናችሁ እስከ አራት ሰዓት ድረስ እናመሻለን። በቅድሚያ የሰዓቱ የዓለም ዜና ከፓሲፊክ ጠርዝ አንስቶ እስከ አትላንቲክ መላዋን ዩናይትድ ስቴትስን የሚሸፍነውና እየሸፈነ ያለውና በዘጠና ዘጠኝ ዓመታት ለመጀመሪያ ጊዜ የተከሰተውን እጅግ ብርቅዬ ሲባልለት የከረመውን የፀሐይ ግርዶሽ በሚሊዮኖች የሚቆጠር ሕዝብ በያለበት ወደ ሰማይ አንጋጦ እያስተዋለ ገና ግርዶሹ ባልደረሰባቸው አካባቢዎች ደግሞ በጉጉት እየተጠባበቀ ነው። ከፓሲፊክ ውቅያኖስ ጠረፍ ላይ ካለችው ከኦሬገን ክፍለ ግዛት አንስቶ መሀል ሀገሪቱን ሰንጥቆ እስከ ደቡብ ካሮላይና የአትላንቲክ ጠረፍ ድረስ ነው ግርዶሹ የሚዘልቀው። በሚያልፍባቸው ትላልቅና ትናንሽ ከተሞች እንዲሁም መናፈሻዎች ቴሌስኮፖቻቸውን ካሜራዎቻቸውንና ልዩ የጨረር መከላከያ ያላቸውን መነጽሮች ይዘው የፀሐይ ግርዶሹን ለመመልከት የተመሙባቸው ቸው ብዛት ያላቸው ሰዎች ግዛቶች ለማስተናገድ ሲሰናዱ ቆይተዋል። የዩናይትድ ስቴትስ የብሔራዊ የጠፈር ምርምር መስሪያ ቤት ናሳ የዛሬው በታሪክ ከምንጊዜውም ብዛት ባለው ህዝብ የሚታይና የታየና በታሪክ መዝገብ የተያዘ የፀሐይ ግርዶሽ መሆኑን ተናግሮለታል። ማድራስ በምትባለው ከሰባት ሺህ የሚያንስ የህዝብ ብዛት ባላትና ግርዶሹ መጀመሪያ ከሸፈናቸው ከተሞች አንዷ በሆነችው የኦሬገን ከተማ አንድ መቶ ሺህ ህዝብ ፈሶባታል። በዘገባዎች መሰረት ማድራክ ከተማ ላይ የወረደውን ህዝብ በትራፊክ ጭንቅንቅ እንዳይሰቃይ ለመርዳት ብሔራዊ ተጠባባቂ ጦር ለእርዳታ ተሰማርቷል። በናይጄሪያው ነውጠኛ ቡድን ቦኮ ሀራም የተጠለፉ ሴቶችና ህጻናት ወደ ማህበረሰቡ መልሳ ያቋቋመችው የመብታጋይ ሬቤካ ዳሊ የተከበረው የሰርጊዮ ቪየራ ዲሜሎ ድርጅት ተሸላሚ ይሆናለች። ሽልማቱ ዛሬ በተከበረው የዓለም ስባዊ ቀን ለናይጄሪያዊቱ እንደ ተበረከተ ጠቅሳ ሊሳሽ ላይን ከጄኔቫ ከሚገኘው የመንግስታቱ ድርጅት የአውሮፓ ማዕከል ዜናውን አድርሳናለች። ትዝታ ብላቸው ይዛቀርባለች። የሰርጆ ቪየራ ዲማሎ መታሰቢያ ሽልማት የሚሰጠው በየሁለት ዓመት አንዴ ነው። ሰርጆ ቪየራ ዲማሎ ሰርጆ ቪየራ ዲማሎ እንደ አውሮፓ አቆጣጠር ነሐሴ 19 2003 ዓ ም ኢራቅ ባግዳድ ውስጥ ከ21 ሌሎች ሰዎች ጋር በአሸባሪዎች ጥቃት የተሰዋ ነው። ሽልማቱ ታዲያ የመሳሪያ ግጭት መሀል እየገቡ ብዙም እውቅና ሳይሹ ሰብአዊ እርዳታ ለሚያቀርቡ ቡድኖች ወይንም ድርጅቶች የሚሰጥ ነው። ሪበካ ዳሊ እንደ አውሮፓ አቆጣጠር በ1989 ዓ ም ነው ባሎቻቸው ለሞቱባቸው ሴቶችና ወላጅ አልባ ህጻናትን ለማቋቋም ሰንተር ፎር ካሪንግ ኤምፓወርመንት ኤንድ ፒስ ኢኒሽቲቭ ማለትም ለሴቶችና ህጻናት እንክብካቤና ራስን መልሶ የማስቻል የሰላም ትልም የተባለ መንግሥታዊ ያልሆነ ለትርፍ ያልቆመ ድርጅት በሰሜን ናይጄሪያ የመሰረተችው። ነውጠኛው ቡድን ቦኮ ሀራም እንደ ኤውሮፓ አቆጣጠር ከ2009 ዓ.ም ጀምሮ ጥቃቱን ሲያፋፍም የቡድኑ ሰለባ የሆኑ ሴቶችና ወጣቶችን መርዳትና ማቋቋም ጀመረች። ዴላ ለአሜሪካ ድምጽ ራዲዮ በሰጠችው ቃል ከነውጠኞቹ ለማምለጥ የቻሉ በማህበረሰቡ የተጠሉ ሆኑ ትላለች። ስቲግማ በህዝቡ ተገለሉ፣ ህዝብ ጠላቸው፣ ባሎቻቸው፣ ማህበረሰባቸው፣ ወላጆቻቸው ሳይቀሩ አራቋቸው ትላለች። የሪበካ ዳሊ ድርጅት ለተጎጂዎቹ ምግብና መጠለያ እንዲሁም ለልጆች ትምህርት ይከፍላል። የጾታ ጥቃት የደረሰባቸው ልጃገረዶችና ሴቶች የምክር አገልግሎት እንዲያገኙ ያግዛል። ሪበካ ዳሊ ከሰርጂዮ ቪየራ ዲማሎ መታሰቢያ የተሰጣትን ገንዘብ ሕዝብ ተጎጂዎችን እንዲቀበል ለማስተማርና ለማግባባት እንደምትጠቀምም ገልጻለች። የዩናይትድ ስቴትስ የባህር ኃይል አውዳሚ መርከብ ዩኤስኤስ ጃን መኬን ከሲንጋፖር በስተምስራቅ ማላካ ሰርጥ አቅራቢያ ከንግድ መርከብ ጋር ተጋጭቶ አስር አሜሪካውያን መርከበኞች የደረሱበት ጠፋ፣ አምስት መርከበኞች ተጎድተዋል። የባህር ኃይሉ ዛሬ ባወጣው መግለጫ ሚሳይል አውዳሚው መርከብ በአካባቢው ሰዓት ዛሬ ሲነጋጋ አስራ ሁለት ሰዓት ከ20 ላይ ነው ከላይቤሪያ ባንዲራ በሚጓዝ መርከብ ጋር የተጋጨው። ፕሬዚደንት ዶናልድ ትራምፕ አስተዳደራቸው ወደፊት ለአፍጋኒስታን ያቀደውን አዲስ ትልም ዛሬ ማታ በሚያደርጉት ንግግር ያብራሩታል ተብሎ እየተጠበቀ ነው። ዋይት ሀውስ ስትራቴጂውን ለማውጣት በተጓዘበት ጎዳና መርካታቸውን የመከላከያ ሚኒስትሩ ጂም ማቲስ ተናግረዋል። የአሜሪካ ድምፁ ማርከስ ሃርተን ተጨማሪ ያለው ሶሎሞን ክፍሌ ያቀርባል። መከላከያ ሚኒስትር ጂም ማቲስ ትላንት እሁድ ለጋዜጠኞች ሲናገሩ በዩናይትድ ስቴትስ የአፍጋኒስታን ስትራቴጂ ላይ ስለተደረገ ለውጥ የሰጡት ዝርዝር ማብራሪያ የለም። ከፕሬዝደንት ትራምፕ ጠብቁ ነው ያሉት። ያን በተመለከተ ፕሬዝዳንቱ ቃል በገቡት መሠረት ከውሳኔ ላይ ደርሰዋል። ይህንኑ ለውጥና የደረሱበትንም ውሳኔ ለአሜሪካ ሕዝብ መግለጽ የሚፈልጉት ራሳቸው ናቸው። ያን እስኪያደርጉም ድረስ በዝምታ ቆያለሁ። ፕሬዚደንት ትራምፕ ባሳለፍነው ነው አርብ በአፍጋኒስታን ለዐሥራ ስድስት ዓመታት የዘለቀውን ጦርነት አስመልክቶ ምን ማድረግ እንደሚቻል ለመወሰን ከወታደራዊና የብሔራዊ ጸጥታ አማካሪዎቻቸው ጋር ተነጋግረዋል። በነገታው ቅዳሜ የትዊተር መልእክታቸውም ከውሳኔ ደርሻለሁ ከማለታቸው ያለፈ የገለጹት ነገር የለም። በአፍጋኒስታን ለዐሥራ ስድስት ዓመታት የዘለቀው ጦርነት በዩናይትድ ስቴትስ ታሪክ ረጅሙ እንደሆነ ይዘገባል። ለውሳኔ ከቀረቡ አማራጮች መካከል ተጨማሪ ብዙ ሺህ ወታደሮችን መላክ ወይም የጸጥታውን ሁኔታ በመጠበቅ ረገድ የሚረዱ የግል ተቋራጮችን ብቻ በመተው ወታደሮቹን በሙሉ ጠራርጎ ማስወጣት የሚሉት ይገኙበታል። ጀነራል ማቲስ በውሳኔ አሰጣጡ ሂደት ቅሬታ እንደሌላቸው ግን አስረድተዋል። ስትራቴጂክ ፕሮሴስ ስትራቴጂያዊ ሂደቱ በአጥጋቢ ሁኔታ በስፋትና በጥልቀት በመካሄዱ በጣም ረክቻለሁ። አሁን ባለው ሁኔታ ምን አይነት ጥያቄ ሊቀርብ እንደሚችል እና ምን ውሳኔ እንደተደረሰ ለማወቅ የሚያስችል ሂደት ነው የተካሄደው። የዩናይትድ ስቴትስ ወታደራዊ መሪዎች የወቅቱን የአፍጋኒስታን ሁኔታ የሚገልጹት ፈጽሞ መግባባት ከማይደረስበት ደረጃ ላይ ይገኛል ብለው ነው። ለዚህም ምክንያታቸው ታሊባኖች በአፍጋኒስታንና በፓኪስታን የድንበር ግዛቶች የበላይነት እየያዙ መጥተዋል የሚል ነው። አድማጮች የሰዓቱ የዓለም ዜና ይኸው ነበር። ክብራት እና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላልፈውን ስርጭት ነው። አስተናጋጆቻችሁ አሉላ ክብደ ና ቆንጂት ታዬነን በአለም ዜና የጀመረው የዛሬ ሰኞ ነሐሴ 15 ፕሮግራማችን በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ድረስ ይቀጥላል። ወደ ቀዳሚው የምሽቱ አብይ ርዕስ ከማለፋችን በፊት በሁለተኛው አጋማሽ ከሚሰሙ ዝግጅቶች አንዱን ለቅምሻ ያህል እናሰማችሁ። በጣም በጣም በጣም የሚያምር እይታ ነበረ የነበረው። ን በሁለተኛው አጋማሽ የሚመጣውን ዝግጅታችንን የሚያስተዋውቅ ድምፅ ነው። ቀደም ብሎ ሾልኮ የሰማችሁትም ከዚሁ ርዕስ ጋር ይገናኛል። በመግቢያችን እንደጠቆም ነው ዛሬ በመላዋ ዩናይት ስቴትስ ሰላማዊ ውቅያኖስን ከሚያዋስነው አንዱ ጫፍ የአትላንቲክን ውቅያኖስ ከሚያዋስነው ሌላው የአገሪቱ ዳርቻ የሚበዛውን በከፊል በተወሰኑ አካባቢዎች ደግሞ ሙሉ በሙሉ የፀሐይ ግርዶሽ እየተከሰተ ነው ተከስቷልም። በልዩ ጉጉት ለወራት ሲከታተሉ ለኖሩ የሳይንስ ሰዎች ደግሞ ለአመታት ሲጠበቅ የቆየ ክስተት ነው። የሙሉ ግርዶሽ ጎዳና የሚል ስያሜ የተሰጠውና ቀደም ብለን ሙሉ በሙሉ ያልነው ሰባ ማይሎች ወይም አንድ መቶ አስራ ሁለት ነጥብ ስድስት ኪሎ ሜትሮች ርዝማኔ ያለው ከኦሬገን እስከ ደቡብ ካሮላይና የሚደርሱ ክፍለ ግዛቶች የሚያዳርሰው ጨረቃ ለደቂቃዎች ፀሐይን ሙሉ በሙሉ የምትሸፍንበት መስመር ባልደረባችንን ሰለሞን አባተን ለዚሁ ብሎ ከተላከበት ከምዕራብ ዩናይት ስቴትስ ሳን ፍራንሲስኮ የጠፈር ተመራማሪውን ዶክተር ብሩክ ላቀውን ደግሞ ከናሳ ይዘን እንከተላለን፣ መስመሩን በሁለተኛው አጋማሽ ነው። ታዲያ አሁን ወደ ቀዳሚው የዕለቱ አብይ ርዕስ እንሻገር። ጠቅላይ ሚኒስትር ኃይለማርያም ደሳለኝ በዕለት ገቢ ግብር ተመን ላይ የተሰራው ስሌት አርባ በመቶ ያሉ ችግር አለበት አሉ። የግንዛቤና የመረጃ እጥረት እንዲሁም እንደርሳቸው ቃል ሌብነት ያሉት መንግስታቸውን ዋጋ እያስከፈለ መሆኑን ተናግረዋል። በህገወጥ ንግድ የተሰማሩ ያሏቸውንም አካላት አስጠንቅቀዋል ይላል መለስካቸው አመሀ ከአዲስ አበባ ያጠናቀረው ዘገባ ዝርዝሩን ይዟል። ጠቅላይ ሚኒስትሩ ባለፈው ሳምንት መጨረሻ ነሐሴ 14 ቀን 2009 ዓመተ ምህረት በሸራተን አዲስ ላሊበላ አዳራሽ ወደ 1200 የሚደርሱ ከክልሎችና ከአዲስ አበባ የተገኙ የንግዱ ማኅበረሰብ አባላት ጋር ውይይት አድርገዋል። በዚህ ወቅት ዋና የመወያያ ርዕሶች ሆነው ከቀረቡና ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከተቹባቸው ጉዳዮች መካከል ካለፈው ወር ጀምሮ ገኖ የወጣው ችግር የግብር ጉዳይ ነው። የዕለት ገቢ ግብር ተመንን በተመለከተ ጠቅላይ ሚኒስትሩ በመንግሥት ዘንድ አለ ያሉትን እውነት በዚህ መልክ ገልጸውታል። የእኛ ሰዎች ያደረጉት ትልቁ ስህተት አጠቃላይ ገቢህን ነው የለጠፉት። አጠቃላይ ገቢ ዝም ብሎ ሲታይ ገና ግብሩ ምን ያክል እንደሆነ ያላላየ ሰው ያስደነግጣል። ተመዝኖ ተመንዝሮ ተመንዝሮ ተመንዝሮ ሲመጣ በሁለት ሺህ በሦስት ሺህ ሊሆን የሚችል ግብር ሚሊዮን ምናምን የሚል ስለተለጠፈበት ሰውን እሳት ውስጥ ከተለ። ይሄ አንደኛው ስህተት ነው። ሁለተኛው ትልቁ ስህተት ስራው በሚሰራበት ጊዜ ሰብስበናል፣ አወያይተናል፣ እንደዚህ አድርገናል እየተባለ የውሸት ሪፖርት እየቀረበ ባለቤቱ ባለቤቱ በአግባቡ ሳይወያይ የታለፈባቸው ጉዳዮች ናቸው ዋጋ እያስከፈሉን ያሉት። ስለዚህ እዛ አካባቢ የመረጃ እጥረት የግንዛቤ እጥረት የፈጠራቸው እና ሌብነት ተደምሮበት የፈጠራቸው ችግሮች በርከት ይላሉ። በእኛ ግምገማ ወደ አርባ በመቶ የሚጠጋው የቀን ገቢ ግብር ትመና ችግር እንዳለበት አውቀናል። ከዚህ በማስከተልም ጠቅላይ ሚኒስትር ኃይለ ማርያም ተፈጽሟል የተባለውን ስህተት ለማስተካከል በተለይ በአዲስ አበባ ከተማ እርምጃዎች እየተወሰዱ እንደሚገኙ ገልጸዋል። በሳቸው አባባል የአዲስ አበባ ከተማ አስተዳደር ካቢኔ በአጠቃላይ እንዲሰማራ ተደርጓል። ከንግዱ ህብረተሰብ ጋር በየጊዜው እየተወያየም ተቀምጧል። ባሉት መመሪያ መሰረት መፍትሄ ለመስጠት እየተሞከረ ነው። በሌላ በኩል ደግሞ የማኒፋክቸሪንግ ወይንም የፍብረካ ኢንዱስትሪውን ጨምሮ ለተለያዩ የኢንዱስትሪ ዘርፎችና የመሰረተ ልማት አገልግሎቶችን የማግኘት ችግርም ተነስቷል። ጠቅላይ ሚኒስትሩ በአሁኑ ነባራዊ ሁኔታ መንግስታቸው መፍትሄ ነው ያለውን አመልክተዋል። ለምንድን ነው መንግስት ኢንዱስትሪ ፓርኮች እና ኢንዱስትሪ ክላስተሮች ያስፈልጉናል ብሎ ሽንቱን ገትሮ የሚለፋው ኢንዱስትሪዎች በተበታተኑ መጠን መሰረተ ልማት ለማቅረብ ስለማንችል ነው። ምንም ያክል ብንንጠራራ መብራት በየቦታው ማቅረብ አንችልም። አሁን ባለን አቅም አንችልም። ምንም ያክል ብንንጠራራ የፍሳሽ አገልግሎት በአንድ ባልተማከለ ሁኔታ የሚበተን ፍሳሽ መሰብሰብ አንችልም። ስለዚህ በየሰፈሩ መሬት አግኝተናልና ፋብሪካ አቋቁመናልና መብራት አምጣ ካላችሁን አንችልም ነው ምንለው። ከተበታተነ ሁኔታ እየለማ ላለውም ወደፊት ለሚለማውም ከኢንዱስትሪ ፓርኮች ጋር ተመሳሳይ የሆነ ማትጊያ ይሰጥ ብሎ ምክር ቤቱ የጠየቀውን አይሰጥም ነው መልሱ። ያለን አማራጭ ወደ ኢንዱስትሪ ፓርክና ክላስተር የምትመጣ ከሆነ ይሄው ና፣ መሳቢያ ነው። ሌላ ቦታ እንዳይመኝ መሳቢያ ነው ለራሱም ጭምር ማለት ነው፣ ለራሱ ለአልሚውም ጭምር ወሳኝ ስለሆነ ማለት ነው። ይሄ በዚህ መድረክ ሌላው ጎልቶ የወጣው ጉዳይ የኮንትሮባንድ ወይንም የህገ ወጥ ድንበር ተሻጋሪ ንግድ ችግር ነው። በተለይ ለሀገሪቱ ከፍተኛ የውጭ ምንዛሬ በማስገኘት ለአመታት የሚታወቀው ቡና ከባድ አደጋ የተጋረጠበት ይመስላል። ጠቅላይ ሚኒስትሩ የሰሞኑም የሱዳን ጉብኝታቸውን ተመክሮ በማስታወስ ስም ሳይጠሩ በዚህ ህገ ወጥ ድርጊት ተሰማርተዋል ላሏቸው አካላት ጠበቅ ያለ ማስጠንቀቂያ ሰጥተዋል። በቅርቡ ሱዳን ነበርኩ። አብዛኛው ሱዳን የሚገባቡና ኮንትሮባንድ ኮንትሮባንድን ወደ ማዕከላዊ ገበያ ሀምሳ በመቶ የሚሆነው ነው የሚመጣው ወይ ስልሳ በመቶ የሚሆነው ነው የሚመጣው። ሌላው እየሄደ ያለው ይህን የሚያስኬዱት አንድ እግር ማዕከላዊ ገበያ አንድ እግር ሱዳን ላይ ያስቀመጡ ሰዎች ናቸው። ሁለቱንም የሚሰራው አንድ ሰው ነው ወይም ደግሞ አንድ ቡድን። ስለዚህ እሱን እናስተካክል የሚል እምነት አለ። ባይሆንም ግን እናስተካክላለን። አንድ ጠንካራ የኮንትሮባንድ ቲም ማቋቋም ያለው አከርካሪ ሰብረንም ቢሆን እናስተካክላለን። በልመና ብቻ የሚሆን ነገር እንደሌለ ይታወቃል። በንግድ ላይ አሁን እያጠናን ነው ያልኩት ከዚህ ተነስቶ ነው። እጃችሁን ሰብሰብ ኋላ ልጄ፣ ባለቤቴ፣ ንብረቴ የሚባል ነገር የለ። የዕለት ገቢ ግምትንና የዓመታዊ ግብር ተመንን ተከትሎ በዚህ ዓመት በአዲስ አበባም ሆነ በሌሎች አብዛኞቹ ሀገሪቱ ክፍሎች ከፍተኛ ችግር መከሰቱን የመገናኛ ብዙኃን ሲዘግቡ ቆይተዋል። ችግሩን ተከትሎም የንግዱ ማህበረሰብ አባላት አገልግሎታቸውን እስከ መዝጋት የደረሱ እንደነበሩም ይታወቃል። የአሜሪካ ድምፅ ሬዲዮ በዚህ ረገድ የተለያዩ ዘገባዎችን ማቅረቡ አይዘነጋም። መለስካቸው አማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸውን ለዘገባው እናመሰግናለን ወደ መጽሔት ክፍለ ጊዜ ዘገባዎች ስንሻገር ደግሞ ዛሬ በአዲስ አበባ የተከበረው ዓለም አቀፍ የሰብአዊነት ቀን በኢትዮጵያ ለድርቅ አደጋ ምላሽ በመስጠት ስራ የተሰማሩ እርዳታ ሰራተኞች የተወደሱበት ሆኗል እስክንድር ፍሬው ዘግቧዋል። በተባበሩት መንግስታት የሰብአዊ እርዳታ ማስተባበሪያ ቢሮ ላለፉት አስራ አንድ ዓመታት የሰራው የመኪና አሽከርካሪው ግርማ ደገፋ ድርቅ ወዳጠቃቸው አካባቢዎች ተመላልሷል። እርሱና ሌሎች ለሰብአዊ እርዳታ የሚመላለሱ ሰራተኞች በዚያው እየኖሩም የሰብአዊ ስራ የሚሰሩ በርካቶች የሚያደርጉትን ጥረት የሚከፍሉትን መስዋዕትነት ተመልክቷል። ከዚሁ ከድርቅ ጋር በተያያዘ የሚመላለሰው እርሱ ራሱም የተለያዩ ችግሮች እንደሚያጋጥሙት በምሳሌ አስደግፎ አጫውቶኛል። እኔ መኪና በማሽከረከርበት ጊዜ አንዴ የገጠመኝ ነገር ያው በረሃ ነው። ከአንዱ ቦታ ወደ አንዱ ስንሄድ የትኛው ክልል ነው? በሶማሌ ክልል ውስጥ ነው። እና አገልግሎት በምንሰጥበት ጊዜ ከደጋ አካባቢ የዘነበ ዝናብ ያ በረሃ ነው። ምንም የሚታይ ነገር የለም። ከደጋ አካባቢ የመጣ ዝናብ ወንዙም ብቶት ወንዙን ልንሻገር አልቻለም። በዚህ ምክንያት እየመሸብን መጣ። የግድ መኪኖቹን እዛ ቁመን እዛ ምን አደጋው ወይም ደሞ ችግር ያለበት ስፍራ በግራችን ወንዙን ተሻግረን ከኛ ጋ እንግዶች ነበር እነሱም ማሻገረን ወደ እንደገና ወደ አምስት ስድስት ኪሎ ሜትር በግራችን ተንቀሳቅሰን እዚያ ችግሩ ያለበት ስፍራ ላይ ያው አገልግሎት ልንሰጥ ይችላል እና በግራችንም ረዥም ኪሎ ሜትር የመሄድ ነገር አለ። መንገድ ላይ ብዙ ችግሮች ያጋጥማሉ እና ያን ሁሉ ተቋቁመን ያንን ሁሉ ሰርተን ነው እንግዲህ በዚህ ሁማኒቴሪያን ለአገልግሎት ስራ ምንሰማ አለም አቀፍ የሰብአዊነት ቀን ዛሬ በአዲስ አበባ ሲከበር ከኢትዮጵያ አንጻር ትኩረቱን ያደረገው ለድርቅ ምላሽ ለመስጠት በሚካሄደው ስራ በተሰማሩ የአገር ውስጥና የውጭ ዜጎች ላይ ነው። የተባበሩት መንግስታት ድርጅት የስራ ኃላፊዎች፣ መንግስታዊና መንግስታዊ ያልሆኑ ድርጅቶች ተወካዮችና ሌሎች እንግዶች በሥነ ስርዓቱ ላይ ተገኝተዋል። አምባሳደሮች ዲፕሎማቶችና የሰብአዊ እርዳታ ሰራተኞችም እንደዚሁ። ቻይልድ ፈንድ ኢትዮጵያ በተባለው ተቋም የህጻናትና ሴቶች የፕሮግራም ልማት ባለሙያ የሆነችው ትዕግስት ታረቀኝም ድርቅ በተከሰተባቸው የኦሮሚያና የደቡብ አካባቢዎች ተገኝታ ሰርታለች። እርሷና ሌሎች የሰብአዊ እርዳታ ሰራተኞች የሚቋቋሙት ነገር ከፍተኛ መሆኑን ትናገራለች። ለምሳሌ መሰረታዊ የሚባለው ነገር ምግብ ማጣት አለ ረሃብ በረሃብ ሙሉ ቀን በረሃብ ለትቆይ ትችላለህ። ውሃ ሊጠማህ ይችላል። አንተ መኪና ውስጥ ወይም ደግሞ አንድ የሃይላንድ ውሃ ቢኖር እንኳ ያን ሃይላንድ አውጥተህ መጠጣት የለበት። ምክንያቱም እዛ ጋር የተቸገሩት ልጆች ስላሉ የእነሱንም ኪሊንጋቸውን ሼር ማድረግ አለብህ። ስሜታቸውን መጋራት ስላለብ የውሃም ችግር አጋጥሞን ያውቃል። የምግብም ማለት የመረሃብ ችግር አለ እና ኮሚኒቲውን መምሰል አለ። ለምሳሌ ማህበረሰቡን መምሰል አለ እና ማህበረሰቡን ስንመስል ለምሳሌ ከእነሱ ጋር አብረን መሬት ተኝተን በቃ እነሱን መስለህ መኖር ነው ያለብ እንጂ እንደ ሁማኒታሪያን ኤድ ወይም ደግሞ እንደ ራስ እንደ ሰራተኛ፣ እንደ ውጫዊ አካል አድርገ መፍጠር መውቀጥ የለብምና፣ ምክንያቱም እነሱ በጣም ከፍተኛ የሆነ ችግር ውስጥ ያለፉ ስለሆነ ልክ አንተ ስትሄድ የነሱን ችግርና ስሜት የተረዳህላቸው አይመስላቸውምና፣ ይሄ ችግር ሊያጋጥም ይችላል። ይሄን ሁሉ ችግር ተቋቁመን በአዲስ አበባው ጎልደን ቱሊፕ ሆቴል በተካሄደው ስነ ስርዓት ላይ የመክፈቻ ንግግር ያደረጉት በኢትዮጵያ የተባበሩት መንግስታት የሰብአዊ እርዳታ አስተባባሪ አሁን አሁን ሁኑችም በዚች ሀገርም ሆነ በሌሎች አካባቢዎች ያሉ የእርዳታ ሰራተኞች አስተዋጽኦ ቀላል እንዳልሆነ አብራርተዋል። የሀገር ውስጥና የውጭ ዜጎች የሆኑ የእርዳታ ሰራተኞች በአእምሮዬ ይታዩኛል ሩቅና በማይነኩ ክልሎች ከህዝቡ ጋር አብረው የሚገኙ የለመዱትን ምቾት ትተው የሚያውቁትን የህይወት ዘዴ ወደ ጎን ብለው ሳይቀር እነዚያን ሰዎች ለመርዳትና ለመደገፍ የሚሞክሩ ሰዎች አሉ። ያንን ሁሉ ትተው ቀንና ሌሊት የሚችሉትን ሁሉ ለማድረግ እነርሱ እዚያ ናቸው። ክቡራትና ክቡራን እነዚህን ፊቶች የየአገሩ ዜጎችም የውጭ ዜጎችም ሰዎች ናቸው። ያ የዘር ወይም የሙያ ጉዳይ አይደለም፣ የሰብአዊነት ጉዳይ ነው። ዛሬ እነዚህን የእርዳታ ሰራተኞች ማክበር እንፈልጋለን። በኢትዮጵያ በተከሰተው ድርቅ 8 ነጥብ 5 ሚሊዮን ዜጎች አስቸኳይ ጊዜ የምግብ እርዳታ እንደሚያስፈልጋቸው በቅርቡ ይፋ የተደረገው የተከለሰው የሰብአዊ እርዳታ ሰነድ አመልክቷል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን ለዘገባው እናመሰግናለን። አድማጮች፣ አሁን ወደ መጨረሻዊ መጽሔቱ ዘገባ እናልፋለን። በደቡብ ሱዳን እርስ በርስ የሚዋጉ አንጃዎችም ሆኑ ጎረቤት ሀገሮች ለሶስት ዓመታት ተኩል ያህል ሲካሄድ ለቆየው የእርስ በርስ ጦርነት ሰላማዊ መፍትሄ እንዲገኝ የተቻላቸውን ያህል ጥረት እንዲያደርጉ ሲሉ የዓለም አቀፉ ቀይ መስቀል ቀይ መስቀል ኮሚቴ ፕሬዚዳንት ጥሪ ያቀረቡ። የቀይ መስቀሉ ፕሬዚዳንት ይህን ያሉት የደቡብ ሱዳንና የኡጋንዳ ጉብኝታቸውን ሲያገባድዱ መሆኑ ተጠቁሟል። ዘጋቢያችን ሀሊማ አቱማኒ ከካምፓላ ያደረሰችንን ዘገባ ዝርዝር አዳነች ፍሳዬ ታቀርበዋለች። ፒተር ሚውረር ሶሪያንና የመንን ያካተቱ በዓለም ዙሪያ ያሉትን የግጭት ቀጠናዎችን ጎብኝተዋል። የዓለም አቀፍ ቀይ መስቀል ኮሚቴ ፕሬዚዳንቱ በደቡብ ሱዳን ስላዩት ሁኔታ አስከፊነት ገልጸዋል። ከእያንዳንዱ ሁለት ሰዎች አንደኛው ከባድ ረሃብ ላይ ይገኛል፣ በምግብ እርዳታ ላይ ነው የሚተማመነው። ከእያንዳንዳቸው ሶስት ሰዎች ደግሞ አንደኛው ከመኖሪያው ተፈናቅሏል። የዓለም አቀፍ ቀይ መስቀል ኮሚቴ ፕሬዚዳንት ሚረር መፍትሔው ወደ ድርድር መመለስ ብቻ ነው ይላሉ። አማራጩን አይቼዋለሁ። አማራጩ ጨለማን ነው የሚመስለው፣ የጦርነቱ መቀጠል ማለት ነው። ሰዎች ይፈራሉ። ምንም አይነት እምነት የላቸውም። ሰዎች ተዋጊዎች ከመምጣታቸው በፊት አስቀድሞ ይሸሻሉ፣ ምክንያቱም ማንኛውም አይነት ተዋጊ ወደ መንደሮቻቸው ሲመጣ ዓለም አቀፍ የሰብአዊ ሕግና ሰብአዊ መብት እንደሚጣስ ያውቃሉና። ይህ ሁኔታ ደግሞ በምንም አይነት ተቀባይነት አያገኝም። ደቡብ ሱዳን ውስጥ በፕሬዝዳንት ሳልቫኪርና በአማጺያኑ መሪ ሪያህ ማቻር መካከል ተደርጎ የነበረው የሥልጣን ክፍፍል ስምምነት ሐምሌ ወር ላይ ከፈረሰ በኋላ በሀገሪቱ ግጭት መባባሱ ይታወቃል። አንጃዎቹ በሲቪሎች ላይ አስከፊ ግድያዎች ይፈጽማሉ፣ ሴቶችና ወንዶችን ይጠልፋሉ፣ በሴቶች ላይ የወሲብ ጥቃት ይፈጽማሉ ሲሉ ዓለም አቀፍ የሰብአዊ መብት አካላት ገልጸዋል። ዓለም አቀፍ የቀይ መስቀል ኮሚቴ እንደሚለው በኮሚቴ ሆስፒታል የታከሙት የቆሰሉ ሰዎች ብዛት ካለፈው ዓመት ይልቅ በያዝነው ዓመት እጅግ ከፍ ብሏል። የጤና ሰራተኞች ላይም አደጋ ማንዣበቡ ቀጥሏል። ዓለም አቀፍ ቀይ መስቀል ኮሚቴ ያገናኛቸው በግጭቱ ምክንያት ተለያይቶ የነበሩት ሰዎች ብዛትም ከአምና ጋር ሲነጻጸር በያዝነው ዓመት ከእጥፍ በላይ ከፍ ብሏል። ብዙ ልጆች ይገኙባቸዋል። ሰዎች እኛን ሲያዩ ምግብ፣ ውሃ፣ የንጽህና መጠበቂያና የሕክምና አገልግሎት ማግኘት እንደሚፈልጉ ይናገራሉ። አስቀድመው የሚጠይቁት ግን ዘመዶቻችን የት ነው ያሉት የሚለውን ነው። ኡጋንዳ በያዝነው ወር አንድ ሚሊዮን የሚሆኑ የደቡብ ሱዳን ስደተኞችን ተቀብላለች። የዓለም አቀፍ ቀይ መስቀል ኮሚቴ ፕሬዚዳንቱ በሰሜን ኡጋንዳ ያለውን የስደተኞች ሰፈራ ቦታን ጎብኝተዋል። ፕሬዚደንት ሙሴቬኒ ምን መደረግ እንዳለበት ያውቃሉ የደቡብ ሱዳን ችግር በወታደራዊ ኃይል አይፈታም የሚል ድምዳሜ ላይ ደርሰናል። ስለሆነም በፖለቲካው መፍትሄ በኩል ያለውን ጥረት ማጠናከር ያስፈልጋል። ብሔራዊ ተአማኒና አካታች የሆነ ንግግር ማካሄድ ያስፈልጋል። የኡጋንዳው ፕሬዚደንት ሙሰቬኒ በክልላዊ ሽምግልና በኩል ያላቸው ሚና አከራካሪ ሆኖ ቆይቷል። የሳልቫኪርን መንግስት ይደግፋሉ በማለት አማጽያኑ ሲነቅፏቸው ቆይተዋል። ይሁንና ለሰላም ንግግር ለማመቻቸት የተሞከሩት ጥቂት ጥረቶች የተካሄዱት ኡጋንዳ ላይ ነው። በግጭቱ ውስጥ ያሉት ጥቂት ቡድኖች ሙሴቬኒ ተደማጭነታቸውን መሰረት በማድረግ ግጭቱ እንዲያበቃ ሚና መጫወት ይችላሉ የሚል እምነት አላቸው። አድማጮች የዘገባዎች ክፍለ ጊዜ አጠናቀናል። በ19 እና በ25 ሜትር ባንድ ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት የሚተላለፈውን ስርጭት ነው እየተከታተላችሁ ያላችሁት። አብራችሁ እንድታመሹ አሁንም በድጋሚ እንጋብዛለን። አሁን ወደ እናንተ አስተያየቶች እንሻገር። ለምሽቱ ለጊዜው በኢሜይል የደረሱንን ነው የምናስቀድመው። አቶ አዲሱ ሲሉ ይንደረደራሉ አድማጫችን በኃይሉ ተፈራ የአሜሪካ ድምፅ ስለ ትምህርት ጥራት ውድቀት በማሰባችሁና ዶክተር አክሊሉንና ዶክተር አዳነን ስላወያያችሁ አመሰግናለሁ። አገራችን በዚህ ከቀጠለች ወደፊቱን ሳየው ያሳስበኛል። በዩኒቨርሲቲ ተማሪዎችና መምህራን አንድ ለአምስትና በጎሳ ተደራጅቶ ተተብትቦ መታሰር ነው። ህወሀት ሆን ብሎ ዩኒቨርሲቲውን የጥላቻና የፖለቲካ የሃይማኖት አክራሪነት መስፋፊያ አድርጎታል ሲሉ ጠንከር ያለ ትችት ያዘለ የኢሜል አስተያየታቸውን ያደረሱን ቀደም ብለን ስማቸውን የጠቆምነው በኃይሉ ተፈራ የተባሉ አድማጫችን ናቸው። ዛሬ ይላሉ አቶ ባሀይሉ ህዝብን ለመቆጣጠር ብሎ ህወሀት የቀየሰው ስልት ራሱን መንግስትንም ሆነ አገሪቱን የሚያጠፋ ነው። አገራዊ ስሜት እንዲጠፋና ጠባብ ጎሳዊ የጥላቻ አመለካከት እንዲኖር ሆን ተብሎ በኢህአደግ ካድሬዎች ይሰራል። የሚገዛው ጠመንጃ እንጂ የሀሳብ ወይም የሚገዛው ጠመንጃ እንጂ የሀሳብ ወይም የህግ የበላይነት አይደለም። የህወሀትን የጎሳ ፖለቲካ ያልተከተለ አስተያየት የሚሰጥ ሁሉ ጸረ ልማት ይባላል ሲሉ ይቀጥላሉ። የህወሀትን የጎሳ ፖለቲካ የተቀበለ ይሾማል፣ የአገር ሀብት ይዘርፋል። በዚህ ሁኔታ የተያዘ ህዝብ የሚያ አስበው ስለ ትምህርት ጥራት ሳይሆን እንደ ነገሩ በህይወት ለመቆየት ብቻ ነው ብለዋል። ጥራት ያለው ትምህርትማ ለቃላሚኖ ልጆች ብቻ ነው ይላሉ አቶ ባኃይሉ። የምን መደባበቅ ነው? ሌላው ክልል ቃላሚኖን የመሰለ ትምህርት ቤቶችና ኤምአይቲን የሚያቋቁሙ ባለሙያዎች አቶ ይሆን ሲሉም በኃይሉ ተፈራ ከጅማ ባደረሱን መልእክታቸው፣ ረዘም ያለ ኢሜል ነው፣ አስተያየታቸውን ሰጥተዋል። ወደ ሁለተኛው አስተያየት ሰጪ እንለፍ። ውድ ጋዜጠኛ አቶ አዲሱ በማለት ይጀምራሉ። ይህኛው የአስተያየት ሰጪ አርብና ቅዳሜ ስለ ኢትዮጵያ ትምህርት ጥራት ባቀረብካቸው እንግዶች በዶክተር አክሊሉ ሀብቴና ዶክተር አዳነ ገበያው በተናገሩት ላይ ትንሽ ሀሳብ ልስጥ ብዬ ነው ብለዋል ላቀው ጃርሶ የተባሉ አድማጫችን መቼም እንደ ዶክተር አክሊሉ ሀብቴ አይነት የእድሜ ባለጸጋና አዋቂ ሲኖር መታደል ነው በማለት ይቀጥሉና ላወቀበት የእሳቸውን ምክር መስማትና ልምድ መካፈል መታደል ነበር ታዲያ ምን ያደርጋል የእኛ ባለስልጣኖች በገዙት ዲግሪና በከበባቸው ጦር ልባቸው ተደፍነዋል ብለዋል በውስጡ ሆኖ ለሚያየው የትምህርት ጥራቱ ችግር ከተገለጸው በላይ አስደንጋጭ ነው። ለጊዜው ባለስልጣኖቹና ልማታዊ ባለሀብቶችን ይላሉ፣ ችግሩ አልነካቸውም። የእነሱ ልጆች መንግስት ትምህርት ቤት አይማሩማ። ከፍ ሲሉም ቤት ተገዝቶላቸው አሜሪካ፣ አውሮፓ፣ ቻይና ትልከው ይማራሉ። ድሀው ግን ይቀለድበታል። የባለስልጣን ልጆች ሲሉ ይዘረዝራሉ። አስተያየት ሰጫችን አድማጮች ሰዓታችን ለእናንተ አስተያየቶች የተመደበው የአስተያየት ክፍለ ጊዜ ስላለቀ በዚሁ መቋጨር ሊኖሩብን ነው። አቶ ላቀውነኝ ከአዲስ አበባ ብለውናል። አድማጫችን ሁለታችሁንም እናመሰግናለን። ኦንጀት የኤክሊፕስ እንግሊዝኛው ቋንቋ አጠራር የፀሐይ ግርዶች፣ ዛሬ ትልቁ የስርጭታችን አካል ነው። ደጋግመን አስተዋውቀናል። እንሂድ ወደዛ መስመር። ጥሩ ሀሳብ ነው። አንድ ቅድም ወደ አየር ከመምጣታችን በፊት ቀድሞ ከሚታይባቸው ይሄ ግርዶች ከታየባቸው አካባቢ አንድ አድማጭ በስልክ መስመር አግኝተን ነበር። ፖርትላንድ ኦሬገን ያሉ ትክክል። በጣም በጣም በጣም የሚያምር እይታ ነበረ። የነበረው ለሁለት ሰዓት ያህል ስንመለከት የነበረ ከጓደኞች ጋር ከቤተሰብ ጋር፣ እና እያነሰች እያነሰች ልክ እንደ ጨረቃ ጨረቃ ትመስል ነበርና እስከ መጨረሻው ጠበቅናት። በጣም ከስታ ልክ በቃ ሙሉ ለሙሉ ሲጋረደው ለሁለት ደቂቃ ከምናምን ያህል ጨለማ ነበረ። ላይክ በቃ ለሊት እንደምትለው አይነት ማለት ኤፍሬም፣ በዩናይትድ ስቴትስ ይሄን የፀሐይ ግርዶሽ ከሚያዩት አካባቢዎች የመጀመሪያዎቹ እየታየ ያለባቸው አካባቢዎች ነው ያለው። ለምን ያህል ሰው ይታያል? በአካባቢ ያለሁበት አካባቢ አሁን መኪናዎች በጣም ተደርድሮ እኛ መኪናችን አቁመን ነው ያየ ነው። እና ትናንትና ነው ከፖርትላንድ ወደዚህ ወደ ሊንከን ሲቲ ወደሚባል አካባቢ የመጣ ነው ወደ ሁለት ሰዓት ነርተን እዚህ ሆቴል ራሱ አጋጣሚ አገኝተን ወደ አራት መቶ ሀምሳ ዶላር በላይ ከፍለን ነው ለአንድ ሌሊት ነው። ለአንድ ሌሊት አዳ እንግዲህ ከዓለም ዙሪያ ከተለያዩ አካባቢዎች በዩናይት ስቴትስ ብቻ ሳይወሰን ከሌሎች አካባቢዎችም ጭምር ሙሉ ግርዶሽ ካለባቸው ጥቂት ከተሞች እና አካባቢዎች አንዱ በመሆናችሁ በዚህ ምክንያት ነው ወደዛ የጎረፉት። እናንተም ቅርብ ብትሆኑ ሙሉ በሙሉ ግርዶሽ ያለበት ቦታ ነው የመጣችሁት አሁን የምትገልጽልን አዎ እንዲሁም እኛና አንድ ሌላ ቦታ ነበር። ወደ ዳማስከስ ነው ምናምን ይባላል አካባቢ እኛና እነሱ ጋር ያለው ነገር ተመሳሳይ ነው። አሁን ሴለም አለ። ሴለምም እንደዛው ነው ግን ብዙ ህዝብ ገብቷዋል። እዛ በጣም ክራውድድ ስለሆነ እኛ ወደ ረጅም ሰዓት ነርቶ መምጣትን መርጠን ፍሪ ሆነ እንድናይ አረገን። ገብተዋል እዛ ከህዝብ ጋር ማየት ትችላለ። ግን ወደዚህ ያለንበት ቦታ ላይ ደግሞ በጣም በጣም የሚያምር አካባቢ ስለሆነ ወደዚህ መተን። መልካም አሁንም እንግዲህ ጉርዶሹ ሙሉ በሙሉ የነበረችው ያችው ለደቂቃ አትለፍ እንጂ ስትል፣ አሁንም እንደጨለመ ነው። ገና ፈገግ ማለት መጀመሩ ነው። ገና ነው አይደለም? አዎ በጣም ጭጋጋማ፣ በጣም ፎጊ የምትለው ነገር አለ አለ። በኋላ ላይ በቃ ቀስ ቀስ እያለ እየፈካ እየፈካ መጣ። በጣም ደስ የሚል ደስ የሚል እይታ ነው። ያየ ነው እንጃ እንግዲህ፣ በሕይወት የመጀመሪያ ጊዜ ይሄን ነገር በማየት በጣም ደስተኛ ነው። ግሩም። ይሄ በእርግጥም በሕይወት ዘመን ሊታዩ ከሚችሉ ብርቅ ነገሮች አንዱ ነው። ብዙ ጊዜ የማይታይ የማይገጥም ነው። እንኳንም እድሉ ገጠመ። አመሰግናለሁ። ፍሬም፣ መልካም ጊዜ። አሜን። ቴንክ ኔ ጌታ፣ መልካም ጊዜ። የዚህ የፀሐይ ግርዶሽ ቀዳሚ ከነበሩት አካባቢዎች የፖርትላንድ ኦሬገኑ ነዋሪ ነበሩ። እናመሰግናለን በጣም ባልደረባዬ እዚህ አብሮኝ ሲያስተናግድ የቆየው አሉላ ወደ ውጭ ወጥቶ የዜና አካባቢ ይዞታ ደግሞ እየተመለከተ ነው። ቀደም ሲል እንዳል ነው ሶሎሞን አባተ ከካሊፎርኒያ ሳን ፍራንሲስኮ ሲሊከን ቫሊ አካባቢ ይህንኑ ሁኔታ እየቃኘ እየቃኘ ይገኛል። ሰሞኑን ስለ ፀሐይ ግርዶሽ እና ከአሁን በፊትም ጠፈርን በተመለከቱ ሳይንስን በተመለከቱ ጉዳዮች ትንታኔ ሲሰጡን የከረሙት የናሳው ሳይንቲስት ዶክተር ብሩክ ላቀውም በዚህ ዝግጅት ይሳተፉልናል። ሁላችሁም መኖራችሁን ላረጋግጥ ከሶሎሞን ልጀምር። ሶሎሞን አባተ፣ የት ነው ያለኸው? አለ ወይ? መስመር ላይ አለሁኝ። ሳን ፍራንሲስኮ እገኛለሁኝ። አሁን ከተማ ውስጥ በጣም ጥሩ የፀሐይ ግርዶሽን ሸኝቼ ነው እየጠበቅኩኝ ያለሁ። ጨለማ ወጥቷል መሰለኝ። ወጥተናል ወጥተናል፣ አሁን አሁን ልክ እንደው ሙሉ በሙሉ ልትጠፋ ጨረቃ ከፀሐይ መንገድ ላይ አንድ ደቂቃ ወይም ሁለት ደቂቃ ያህል ጊዜ ነው የሚቀረው። ለሁለት ሰዓት ለሚሆን ጊዜ ቆይቷል። እዚህ ከጠዋቱ ሶስት ሰዓት በዚህ አቆጣጠር፣ በዋሽንግተን አቆጣጠር ከቀኑ ስድስት ሰዓት ጀምሮ ማለት ነው። እስካሁን ድረስ በፀሐይ ግርዶሽ ውስጥ ነው ያለችው። እሺ አሉላም፣ እሺ አመሰግናለሁ አሉላም። አለ ወደ ሰማይ አንጋጥሃል፣ መነጽሩን እሳርገሃል። ወደ ሰማይ አንጋጥ ያለው እንደ ሰለሞን አላለፈም። እኛ ጋር እየጀመረ ነው ዋሽንግተን ዲሲ። ትክክል ነው። ያዘቦ ፀሐይ ይመስላል ፊትለፊት ስታይ ጠና ሲቲ ግን ፀሐይ ሳይሆን በምትኩ ግማሽ ጨረቃ ነች የምትታየው። ዶክተር ብሩክ በኋላ ምን ማለት እንደሆነ ያስረዱልናል። ግን ወደሰሞ እንመለስ አደል ሰላም ሰላም ልበላቸው ዶክተር ብሩክ አሉ መስመር ላይ አለው ኛ በጣም እናመሰግናለን። እንግዲህ ለሶስታችሁ መስመሩን ልተውና ግርዶሹም ተከታተሉ። አንቺ ትመሪናለሽ። ወደ አንቺ እንመለሳለን። ሰለሞን አንተን ነው የምናስቀድመው። ዶክተር ብሩክ ይከታተሉናል። ካሊፎርኒያ ቀድሞ ከታዩት አካባቢዎች አንዱ ነው እና ምን ይመስላል? እስኪ አንተ ጋር የነበረው እስካሁን ያለው እንግዲህ ቀደም ሲል እንዳነጋገርካቸው አሉላ እንደ ኦሬገኑ እንደ ፖርትላንዱ ኤፍሬም አይሁን እንጂ እዚህም የፀሐይ ግርዶሽ በጣም በብዙ ትዕይንት ነው የታየው። ሰው በየመንገዱ እየቆመ ሲያስተውል ነበር ለረጅም ሰዓት እና እስከ ሰማንያ ከመቶ የሚሆን የፀሐይ አካል ተሸፍኖ እያስተዋለ ነበረ ሰው ያለው። አሁን እንግዲህ ወደ ከአንድ ደቂቃ በኋላ ሙሉ በሙሉ ጨረቃ የፀሐይ መንገድ ለቃ ትወጣለች። አሁን እያየ ነው ያለሁት፣ እና በጣም ነጥብ የምታክል አካሏ ብቻ ነች ያለችው በፀሐይ ጀርባ ዋሽንግተን አሁን ወደ ከፍተኛው ደረጃ እየተደረሰች ይመስለኛል። መልካም የአንተንም መጨረሻዎቹን ሰዓቶች ተመልሰህ ታነሳልና አለ ዶክተር ብሩክን መስመር ላይ ይዘናል። ሰሞኑን ስታነጋግራቸው ነበር። ቀዳሚ ጥያቄ ለወሩር ና በኋላ ላይ የአንተንም ጥያቄዎች ታስከትላለህ። ዶክተር ብሩክ እንደምን ዋሉ። በድጋሚ እንደምናላቸው እኔ ከዚህ ከሚታየን ከአካባቢያችን ልነሳ እርስዎና እኔ በአንድ የጊዜ ክልል ውስጥ ቅርብ ለቅርብ ነው ያለ ነው፣ እና ቀደም እንደ ብዬ እንደ ጠቆምኩት ውጪ ሲወጣ ያየሁት የወትሮ ፀሐይ ይመስላል። ደብዘዝ ያለም ቢሆን ቀና ስል ግን ፀሐይን አላገኘዋትም። ፀሐይ ጠፍታለች። በምስኳ ግማሽ ጨረቃ ትታያለች። በልዩ መነጽሩ ስመለከት ምን ማለት ነው? ምን ሆነ ማለት ነው? አው እንግዲህ በቃ ጨረቃ በእኛና በፀሐይ መሀል ነው ያለችው ማለት ነው። የእሷን ጥላ ነው የምናየው ቢሆንም እዚያኛ አካባቢ ዋሽንግተን አካባቢ ሙሉ በሙሉ ግርዶሽ አይደለም። ይሄ ፓርሻል ኢክሊፕስ የሚባል ነው። ወደ ሰማንያ በመቶ ነው የሚጋርደው። ቀሪው ያው ብርሃን ይኖራል ማለት ነው እና እኔም ወደ ላይ ያንጋጭ ያየውኝ ነ ያለውት እዚ አካባቢ በብዙ ሺ የሚቆጠር ሰው አለ ሚያይ በቃ ትልቅ ፌስቲቫል ነው የሚመስሉ ዶክተር ብሩክ ዶክተር ብሩክ፣ እስቲ እዚህ ጋ ልግባና አንድ ጥያቄ ላንሳ። እናንተ የናሳ ሳይንቲስቶች መቼም ከሌላው ሕዝብ የተለየ ትኩረት ነው ለዚህ እየሰጣችሁ ያላችሁት። በተለይ እርሶ ደግሞ የዚህ የፀሐይ ምህዋር ምርምር ክፍል ተባባሪ ዳይሬክተር ነዎት። ምንድን ነው የምትፈልጉት ለመሆኑ? ከዚህ ግርዶሽ ምንድን ነው እያያችሁ ያላችሁት? አዎ፣ ብዙ ነገር አለ። ለምሳሌ በአየር ጠባይ በመሬታችን በሚመለከት ከፀሐይ የሚመጣው ሙቀት እና ጠቅላላ ኤነርጂ ወደ ምድራችን የሚመጣው ገሚሱ ደግሞ ተመልሶ ወደ ወደ ጠፈር ይመለሳል። ግን ይሄ ምን ያህል እንደሆነ እስከዛሬ ድረስ በጣም በፕሪሲዥን ለማወቅ አንችልም ነበር። እና አሁን ሙሉ ግርዶች ባለበት ቦታ የፀሐይ ብርሃን በሌለበት ጊዜ በጠፈር ያሉ መንኮራኩሮች ከመሬት ወደ ውጭ የሚመለሰውን ኤነርጂ እየለኩ ነው ያሉት። ስለዚህ ይሄ የአየሩን ጠባይ መቀየርን በሚመለከት ይሄ ከገቢ ወጪው ማለት ከሚመጣው ኤነርጂና እኛ መልሰን መልሰውን ማውቁ በጣም ኢምፖርታንት ነው። እሱ ለምሳሌ የተጠና አለ። ዶክተር ብሩክ አንድ ጥያቄ እዚህ ጋር ሌሎች ከፀሐይ ሌላ ወቶ የማይታዩ በቀን የማይታዩ አካላትን ማየት ይችላቸዋል? ዛሬ ፕላኔቶችን ከዋክብትን፣ ኤግዛክት አሁን ለምሳሌ ማን ነው መርኩሪ በእኛ ሶላር ሲስተም ውስጥ ትንሿ ፕላኔት ነች፣ እንግዲህ ፕሉቶ ካልተጨመረ እና እስካሁን ድረስ በጣም ቅርብ ስለሆነች ከፀሐይ የሚመጣው ብርሃን በጣም ከፍ ያለ ስለሆነ በደንብ ለማጥናት ቢነስም ከመሬት ከበርፍሪን ከመሬት አይችልም። አሁን ግን ጠቅላላ ግርዶች ባለበት ቢነስም ትታያለች፣ ፀሐይም ደግሞ ተሸፍኗል። ስለዚህ ብዙ ጥናቶች እናጠናለን ያለ ነው። አሁን ከዛ በተረፈ እርስዎ በቀጥታ እየተከታተሏቸው ያሉት እንደነ ሳተርን እንደነ ጁፒተር አይነት ፕላኔቶችም ይታያሉ የሚል አይቼ ነበረ። አዎ ግን እነሱ በጣም ሩቅ ናቸው። በአይን ለማየት ከበድ ይላል። እነሱ ደግሞ በሌሊት ለማየት እንችላለን። ምንም ችግር የለም። ዶክተር ብሩክ ሰለሞን፣ ዶክተር ብሩክ አንድ ጥያቄ ከዚሁ ከስቱዲዮ እኔ መቼም እያየሁ አይደለም፣ እንደናንተ አልታደልኩም። ሆኖም ግን እያሳየንሽ ነው እኛ እኔ አይኔን እንጠብቃለሁ። አንድ ጥያቄ ላንሳ ዶክተር ብሩክ የአዋፍ የወፎች ድምጽ ይሰማል። እንደውም ዶሮዎች በየቆጣቸው ይሰፍራሉ። ይሄ በሚሆንበት ጊዜ ተክሎች ላይም አንዳንድ ለውጥ ይታያል የሚል ነገር ያነበብኩ መስሎኝ ነበረ። ጨለማ የመጣ ስለሚመስላቸው ነው? ምንድን ነው ምክንያቱ? ያው በተለይ ጠቅላላ ግርዶሽ ሲኖር ጨለማ ይሆናል፣ መቀስቀስ ይጀምራል እንዲያውም የተነሱ ፊልሞችም አሉ። ለምሳሌ ዶሮዎቹ ተመልሰው ወደ ቤታቸው ገብተው በቃ እንደገና ተመልሰው ይተኛሉ። መሸርላወጣ ደግሞ አውራ ዶሮ ጮሃል። ተመልሶ በቃ እንደ አዲስ ነገር እና እንዲህ አይነት ብሂሎች አሉ። በነገራችን ላይ ዶክተር ብሩክ ሰሞኑንም ሲያሳስቡ ነበረ። አሁንም የፀሐይ ግርዶሹ ገና ስላለ ሙሉ የፀሐይ ግርዶሹም ከፊሉም፣ አይኖች ለአይኖቻቸው ሰዎች ጥንቃቄ እንዲያደርጉ ሲያሳስቡ ነበር ዶክተር ብሩክ ይሄንን የሚያስተላልፉት መልእክት ካለ እዚህ ጋር ዋናው ነገር ጨለማ በሚሆንበት ጊዜ አይናችን ብረቱ ነው የሚባለው ፒምፒዱ በኃይል ይከፈታል፣ ብርሃን አስገባል። በዛን ጊዜ የአይናችን ብረቱ እና ያ የጨለመው እንደገና ብቅ ሲል፣ ያ ብርሃን ሲመጣ አይናችን በጣም በተከፈተበት ሁኔታ ስለሚመጣ ነው ለሬቲናው ለአይን አደጋ የሚሆነው። ስለዚህ ጥንቃቄ ያስፈልገዋል። በተለይ ወላጆች ኃላፊነት አለባቸው ልጆቻቸውን የመጠበቅ። በዚህ በኩል በተቻለ መጠን ጥንቃቄ እንዲደረግ አንድ ከዚህ ከዚህ ጋር አካባቢ ማክሲመም ደርሰዋል። ስለዚህ ሰው እየተደሰተ ነው እና በቃ ፌስቲቫል ነው ይመስል ምናልባት ዶክተር ጉነካሁን ጀምር ያደረጉትን ነው የሚጠበቅ ሰዓት ነበረ ሁለት ደቂቃዎች ወይንም ከሁለትና ሶስት ደቂቃ ያላለፈ ሙሉ ግርዶች በሌለባቸው እንደ ዋሽንግተን ባለው አካባቢዎች ሳይቀር ቅድም የጠቀሱት ሰማኒያ በመቶ ሰማኒያ በላይ በመቶ የሚሆነው ግርዶች አሁን መከሰቱን ተራሰው በምን ማረጋገጥ ይችላል? ቀና ብዬ ሳይ አሁንም ጨረቃዋ ትታየኛለች። ትንሽ ጨረቃ ደብዘዝ ማለት ይዟል። በምን እናውቃለን? ሰማኒያ በመቶ የሚሆኑ ተጋርዷል። ሌላ የሚቀረው ሀያ በመቶ የምናየው ነው በሀያ በመቶ ብዙ ፀሐይ ያለ ይመስላል። አዎ አለ፣ ብርሃን አለ ከፀሐይ ፀሐይ እኮ ብዙ ነው የሚልከው ብርሃን። እና እንግዲህ የሚቀጥለው ጊዜ መጠበቅ ይኖርብናል ማለት ነው፣ ሙሉ ግርዶሽ እስከሚሆን የሚቀጥለው መቼ ነው የሚሆነው? በሚቀጥለው ሙሉ ግርዶሽ ብሎኝ ነበር እና መቼ ንጠብቆት ኢትዮጵያ ላይ ኢትዮጵያ ላይ እንግዲህ ዛሬ መቶ አርባ አመት በአውሮፓ አቆጣጠር በሁለት ሺ አንድ መቶ ስልሳ አምስት ነው። ሙሉ የዛሬ መቶ አምሳ ዓመት ማለት ነው። እዛ ንገናኝ እንግዲህ ግን ከፊል ግርዶሽ፣ ከፊል ግርዶሽ ከሶስት አመት በኋላ ኢትዮጵያ ላይ ይኖራል መሰለኝ። አዎ ግን ፓርሻል ወይም አኒላር የሚባለው ሙሉ ግርዶሽ አ እንግመዲልህካም የጥበሰዎናችም ያረ በከፍተኛ ግጅቦች እያከበሩ ያሉ ኒኒቴይለር የምትባል አንዲት ዘፋኝ በኤክሊፕስ ኦፍ ሀ የሚል ዘፈን አውጥታለች። የልብ ግርዶች መሰለኝ ሲተረጎም በአማርኛ ና የጥበብም አይነት ትርጉም እየሰጡት ነው። እንግዲህ ለዚህ እኔ አንድ ማለት የምትፈልገው ነገር ቢኖር ምንድ ነው፣ ብዙም ጊዜ እነዚህ ሶላር ሲስተም ውስጥ ከዋክብ ማ ፕላኔቶች ጨረቃ ፀሐይን ሲዞሩ ጨረቃ መሬት ስዞር ሲባል እንሰማለን ግን ይሄ በእውኑ ያሳየናል እንዴት እንደሆነ ለመጀመሪያ ጊዜ እና ደስ ይላል በእውነቱ ለወጣቶች ትልቅ ወደ ሳይንስ ሊቆሰቁሳቸው ነው። እንግዲህ ምንጊዜም ሲመክሩ በጣም እናመሰግናለን። ፈንጅ ወደ ስቱዲዮን መልስ ሰለሞን። ዶክተር ብሩክ እንግዲህ ዘኖት እንመለሳለን። የዛሬ ግኝታችሁ ምን እንደሚሆን ያብራሩልናል። በሳይንስ ፕሮግራማችሁ እናመሰግናለን፣ እናመሰግናለን፣ እናመሰግናለን። በጣም የሰሞና የሰኞ ምሽት ዝግጅታችን ይቀጥላል። የተከበራችሁ አድማጮች መደበኛው ፕሮግራም ስፖርት ይቀጥላል። እንደምናምሽታችሁልኛል። የተከበራችሁ አድማጮቼ፣ በአትሌቲክሱ የሩጫ ስፖርት ዜና ኢትዮጵያዊቷ ዳዊት ስዩም በበርሚንግሃሙ ዳያመንድ ሊግ በ1500 ሜትር አሸንፋለች። አራቴ በኦሎምፒክ ወርቅ ተሸላሚው እንግሊዛዊ ሞ ፋራ ደግሞ በሦስት ሺህ ድል ተጎናጽፎ ከትራኩ ውድድር መሰናበቻ አድርጎታል። ሌሎች ዜናዎችም አሉን። አብራችሁን አምሹ። የትላንቱን የበርሚንግሃም ዳያመንድ ሊግ ላስቀድም። ኢትዮጵያዊቷ ዳዊት ስዩም ከሻንግሃዩ ያለፈው ግንቦት ዳያመንድ ሊግ ወዲህ አልተወዳደረችም። በሂደቱም ያለፈው ለንደን ያስተናገደችው የዓለም አትሌቲክስ ሻምፒዮና አምልጧታል። እናም ትላንት በበርሚንግሃሙ ዳያመንድ ሊግ በአስተማማኝ ሁኔታ ለድል መብቃቷ በዓለም አትሌቲክሱ ሻምፒዮናም ውጤት ታስገኝ እንደነበር አሳምናለች። በትላንቱ ውድድር እርሷና ሌሎች አትሌቶች ለመጀመሪያዎቹ ሦስት ዙር ያሳድዱ የነበረው ጉዳፍ ጸጋይን ነበር። ሆኖም 200 ሜትር ሲቀራቸው ዳዊት ደረሰችባት። አልፋ ቴዳም በ4 ደቂቃ ከ01 ነጥብ 36 ሴኮንድ በአንደኝነት አጠናቀቀች። ዊኔሸቤት ከኬንያ ሁለተኛ፣ አራፊ ራባብ ከሞሮኮ ሦስተኛ፣ ጉዳፍ ጸጋዬ በአራተኝነት አጠናቃለች። ሰር ሞፋራ ደግሞ በወንዶቹ ሦስት ሺህ በአስደናቂ ሁኔታ አሸንፎ ከትራኩር ውጭ ውድድር በክብር ተሰናብቷል። በኦሎምፒክ አራቴ ወርቅ ተሸላሚው ሞፋራ በ10 ሺም የዓለም ሻምፒዮን መሆኑ ይታወቃል። ትላንት ርቀቱን በሰባት ደቂቃ ከ38 ነጥብ 6 አራት ሴኮንድ በመሸፈን በአንደኝነት የጨረሰውም የስፔኑን አዴል ሚካልን በሁለተኝነት አስከትሎ ነው። ዴቪስ ኪፕላጋት ከኬንያ ሦስተኛ። የትራኩን ውድድር በስኬት ታጠናቅቄ ተሰናብቻለሁ። የጐዳናውን የጎዳናውን ወደፊት የምናየው ይሆናል ብሏል፣ ሞፋራ ትላንት ሲሰናበት ባደረገው ንግግር። ሌሎች ውድድሮችም ተካሂደዋል። ትላንት በበርሚንግሃም ዳያመንድ ሊግ በወንዶቹ 110 ሜትር መሰናክል አሜሪካዊው ኤሬስ ሜሪት፣ በከፍታ ዝላይ ባርሽ ሙታዝ ኢሳ ከኳታር፣ ባሎሎ ውርወራ የኔዘርላንዱ ቶማስ ዎልሽ፣ በሴቶቹ 400 ሜትር መሰናክል የቼክ ሪፐብሊኳ ዙዛና ሄኖቫ፣ በዲስከስ ውርወራ የክሮኤሽያዋ ሳንድራ ፔርኮቪች አሸንፈዋል። ለሌላ አጠር ያለ የአትሌቲክስ ስፖርት ዜና ወደ አዲስ አበባው ተባባሪ አዘጋጅ ገዛ ሕንጬውን መስቀል ውሰዳችሁ። መቀጠል ትችላለህ። ገዛ አመሰግናለሁ ሰለሞን። የኢትዮጵያ አትሌቲክስ ፌዴሬሽን እና የኢትዮጵያ ኦሎምፒክ ኮሚቴ በአስራ ስድስተኛው የዓለም አትሌቲክስ ሻምፒዮና ለተሳተፈው የኢትዮጵያ አትሌቲክስ ልኡክ የገንዘብ ማበረታቻ ሽልማት አበርክተዋል ወርቅ ሜዳሊያ ያላገኙት አልማዝ አያና እና ሙክታር ኢድሪስ ለእያንዳንዳቸው አርባ ሺ ብር የብር ሜዳሊያ ያላገኙት ሶስት አትሌቶስ ለእያንዳንዳቸው ሰላሳ ሺ ብር እንዲሁም ለዲፕሎማ እና ለተሳትፎ አስር እና አምስት ሺ ብር ተበርክቷል የአልማዝ አያና ባለቤት ባለቤትና አሰልጣኛ ለሆነው ቶሬ ፋሲዳ በአምስት ሺ ሜትር አራተኛ ሆነው ለጨረሰው የመስቀጀልታ ለሁለቱ በልዩ ተሸላሚነት የተመርጠው ለእያንዳንዳቸው የአርባ ሺ ብር ሽልማት ተበርክቶላቸዋል። ከዚሁ ጋር በተያያዘ ተጨማሪው አስደናቂ ነገር ደግሞ የአትሌቲክስ ልዑካን ቡድኑን መሪ ሆኖ የተዋጣለት የማስተባበርና የማበረታታት ስራ ላከናወነው አትሌት ገብረ እግዚአብሔር ገብረ ማርያም በሽልማት የተበረከተለትን አርባ ሺ ብር ለአትሌት ዮሚፍ ቀጀልቻ መልሶ አበርክቷል። አትሌት ገብረ እግዚአብሔር ገብረ ማርያም የተሰጠው ሽልማት ሳንቲም ሳይቀንስ አርባ ሺህ ብር ለዮሚፍ ቀጀልቻ ማበርከቱ ቅንነቱን በርካቶች አድንቀውለታል። አመሰግናለሁ። ገዛኸኝ። በመስክ ቴኒስ ስፖርት የሲንሲናቲው ኦፕን በግሩም ሁኔታ ተጠናቋል። የወንዶቹን ግሪጎር ዲሚትሮቭ ከቡልጌሪያ፣ የሴቶቹን የዊምብልደን ሻምፒዮኗ ጋብሪን ሙጉሩዛ አሸንፈዋል። ዲሚትሮቭ በወንዶቹ ማስተርስ አንድ ሺን ሲያሸንፍ ለመጀመሪያ ጊዜ መሆኑ ነው። የአውስትራሊያውን ኒክ ኪርጎሲስን 6475 በሆነ ውጤት አሳርፏል። በሴቶች የፍጻሜ ግጥሚያ ድል የተጎናጸፈችው የስፔኗ ጋርቢን በዓለም ቁጥር አንዷን የቼክ ሪፐብሊኳን ካሮላይና ሊስኮቫን አሸንፋ ነው። በነገራችን ላይ አድማጮች ትላንት እዚህ በዩናይትድ ስቴትስ የተካሄደው የሲንሲናቲ ማስተርስ ቴኒስ ከአዳራሽ ውጭ የሚደረግ ረጅም ዕድሜ ያለው ዓመታዊ ውድድር ነው። የተጀመረው እንደ አውሮፓውያን ዘመን አቆጣጠር በ1899 ዓ.ም ሲሆን የሚካሄደውም ለመጀመሪያ ጊዜ ውድድሩ በተደረገባት ሜሰን የኦሃዮ ከተማ ነው። በፍጻሜው አሸናፊዎች እያንዳንዳቸው 3 ሚሊዮን 200 ሺህ ዶላር ሽልማት ያገኛሉ። ይህን በዚሁ ላብቃ። አድማጮች ዝግጅታችንን ለማብቃት ለእግር ኳስ ስፖርቱ ዜና ወደ አዲስ አበባ ተመልሰን ይሆናል የምንሄደው። ገዛኝ አጠር አጠር አድርጎ የአገር ውስጥና የውጭ ዜናዎችን ያቀርብልናል። በእግር ኳስ ዜና የኢትዮጵያ ብሔራዊ እግር ኳስ ቡድን ከሱዳን አቻው ጋር ከትናንት በስቲያ ያደረገውን የቻን አፍሪካ ዋንጫ የመልስ ማጣሪያ አንድ ለባዶ በመሸነፉ ከቻን አፍሪካ ዋንጫ ውጭ ሆኗል። የሱዳን ብሔራዊ እግር ኳስ ቡድን ባለፈው ሳምንት አዲስ አበባ ላይ የመጀመሪያውን ማጣሪያ አንድ ለአንድ አቻ ተለያይቶ ከትናንት በስቲያ ሀገሩ ላይ ደግሞ በመልሱ ጨዋታ አንድ ለባዶ በመርካት በአጠቃላይ ውጤት ሁለት ለአንድ አሸንፎ በቻን አፍሪካ ዋንጫ ከሚሳተፉት አስራ ስድስት ቡድኖች አንዱ ለመሆን በቅቷል። በሌሎች የአፍሪካ ዞኖች የመልስ ማጣሪያ ግጥሚያቸውን በአጠቃላይ ውጤት አሸንፈው ካለፉት አስራ አምስት ብሔራዊ ቡድኖች መካከል ናይጄሪያ፣ ዩጋንዳ፣ ካሜሮን፣ አንጎላ፣ ኮንጎ ብራዛቪል፣ ዛምቢያ፣ ሊቢያ፣ ሞሮኮ፣ ሴኔጋል፣ ሞሪታኒያ እና ኮትዲቯር ይገኙበታል። ትልልቆቹ የጋናና የግብፅ ብሔራዊ ቡድኖች በመልሶ ማጣሪያው ተሸልፈው ከቻን አፍሪካ ዋንጫ ውጭ ሆነዋል። ይኸው ነው። በኔ በኩል ያለ ሰለሞን አመሰግናለሁ። ገዛኝ ጽሁም መስቀል ነበር፣ ከአዲስ አበባ በዚሁ እንሰናበታለን። ሳምንት በተመሳሳይ ዝግጅት እንገናኝ። እስከዚያው ሰላም፣ ደህና ቆዩን ተመልሻለሁ፣ ቆንጂት፣ ወደ ስቱዲዮ። ድንገት ድምፄን ባሰማ ግራ እንዳላጋባ አድማጮችን ያየኸውን ትነግረናለ፣ ከዚህ ዝግጅት በኋላ በቃ ንገሩም። ወደ አፍሪካ ነክ ርዕሶች እናልፋለን። አፍሪቃ ነክ ርዕሶች ለምሽቱ ለየት ያለ ፕሮግራም ነው ያዘጋጀው። በኬንያው በቅርቡ በተካሄደው የኬንያው ፕሬዚዳንታዊ ምርጫ ከዚህ ከዩናይት ስቴትስ ሄደው የተወዳደሩ አንድ ምሁር ናቸው። መስታወት አረጋው ናት ያነጋገረቻቸው የማህበረሰብ ጤና ባለሙያ ኖት። በፕሬዝዳንትነት ለመስራት ምን አነሳሳዎት? በኬንያ የነበሩት የምርጫ ዘመቻ ሂደትስ ምን ይመስል ነበር? ከአምስት ዓመት በፊት ኬንያ ስመለስ ሕዝቡ የተጋረጠበትን የዕለት ተዕለት ችግር ተመለከቱ። ይህንን ለመለወጥ ምን ማድረግ አለብኝ ስላሰብኩ ፕሬዚደንት ለመሆን ካለኝ ፍላጎት በበለጠ በዜግነት ግዴታን በምችለው ሁሉ መወጣት እንዳለብኝ ተረዳው። ከዛም በጣም በተደጋጋሚ ወደ ኬንያ እየሄድኩ የችግሮቹን መንስኤ ማጥናት ጀመሩ። ከሁለት ዓመት በፊት ከሌሎች በጎ ፈቃደኛ ሰዎች ጋር በመሆን በአገር አቀፍ የዩኒቨርሲቲ ተማሪዎችን ማዕከል ያደረገ ነገር ግን በመላው አፍሪካ በሚገኙ በከፍተኛ ትምህርት ተቋማት አስተዳደር ላይ ከፍተኛ እንቅስቃሴ አድርገን ነበር። የወደፊት የወጣቱ የትምህርት ሁኔታና የየሀገሮቹ የወደፊት ሂደት ምን መሆን አለበት በሚለው ላይ ትኩረት በመስጠት ነው ስንንቀሳቀስ የነበረው። በዚህ ዓመት መጀመሪያ ላይ ደግሞ የኬንያ ወጣቶችን ያሳተፈ ግሮው በሚል ምህጻረ ቃል ጄኔሬሽን ራይዲንግ ኦን ዊዝደም በተሰኘ እንቅስቃሴ በርካታ ወጣቶችን ይዘን መንቀሳቀስ ጀመርን። ዓላማችን ወጣቶቹ በወደፊት ሕይወታቸው የመወሰን ብቃት እንዲኖራቸውና ከራሳቸው አልፎው ለቀጣዩ ትውልድ ኃላፊነት የሚሰማቸው ትውልዶች መሆን እንዳለባቸው ነበር ስናስተምር የነበረው። በሌላ ወገን ደግሞ አገሪቱ ከሙስና ነፃ የሆነች አገር እንድትሆን የበኩላቸውን አስተዋጽኦ እንዲያደርጉ በአገራቸው ጉዳይ ወሳኞች መሆን እንዲችሉ፣ ለምሳሌ የፕሬዝደንትነት ምርጫ ላይ ተሳትፏቸው እንዲጨምር በማድረግ እናበረታታቸው ነበር። እንግዲህ አዲሱ ትውልድ ላይ ነበር ትኩረት አድርጌ ወደ ፕሬዝደንትነት ውድድር የገባሁት። ቢመረጡ ምን ለመስራት ነበር ያሰቡት? እለውጣለሁ ብለው የተነሱባቸው ነጥቦችስ ምንድን ነበሩ? ሪሰርች ፖይንት So I had a six-point plan. First, the cost of living in Kenya is too high. ለፕሬዚደንትነት ውድድር ከመቅረቤ በፊት ስድስት ዋና ዋና ያልኳቸውን ችግሮች በመንቀስ እነሱን ለመለወጥ ተነሳው። የመጀመሪያው በኬንያ ያለው የኑሮ ውድነት ነበር። የአንድ ግለሰብ ገቢ ከወጪው ጋር ፍጹም የተለያየ ነው። ይህን ክፍተት ይሞላሉ ያልኳቸውን መፍትሄዎች ይዤ ነበር የቀረብኩት። Number two, my ሁለተኛው ከዚሁ ጋር የተያዘው ችግር ደግሞ በሀገሪቱ በቂ የሥራ ዕድሎች አለመኖራቸው ነው። የተለያዩ የሥራ ዕድሎችን መክፈት የሀገሪቱን የምጣኔ ሀብት ላይ በበለጠ በመሥራት ማለት ነው። በኬንያ ከጠቅላላ ሕዝብ ቁጥር ሰባ በመቶ የሚሆነው ወጣት ነው። ከዚህ ውስጥ ሰማንያ በመቶ ወጣት ደግሞ ሥራ አጥ ነው። ስለዚህ ይህን ትኩስ ኃይል በመጠቀም የሀገሪቱን ኢኮኖሚ የምንደግፍበትን መንገዶች በግልጽ አስቀምጬ ነበር። ዓመታዊ የኬንያ የቀረጥ ተመንን ዝቅ ማድረግ ሌላው ዓላማዬ ነበር። ዜጎች በእጃቸው ገንዘብ ከኖራቸው፣ በአገሪቱ የመግዛትና የመሸጥ እንቅስቃሴው ይጨምራል ማለት ነው። የሀገሪቱ እንቅስቃሴ ከተሻሻለ ዜጎች በታማኝነት ቀረጽ ለመንግስት ይከፍላሉ ማለት ነው። አራተኛው ወጣቶችም በነጻ ለአጭር ጊዜ አሰልጥኖ በፍጥነት በስራ መስክ ማሰማራት እና አምራች የሚሆኑበትን መንገድ የመክፈት ዓላማ ነበረኝ። በ21ኛው ክፍለ ዘመን የደረስንባቸውን ቴክኖሎጂዎች ኬንያውያን ወጣቶች በቀላሉ ማግኘት እንዲችሉ ከሌሎች ከዩናይትድ ስቴትስና ከአውሮፓ ሀገራት ዩኒቨርሲቲዎች ጋር በተለያዩ ሙያዎች የማሰልጠን ስራም ጀምረን ነበር። አምስተኛው ቅዴ በአገሪቱ ተስፋፍተው የሚታየውን ሙስና ላይ መዝመት ነበር። ስድስተኛውና የመጨረሻው ዕቅድ ደግሞ ዲያስፖራ ኬንያውያን ሀገራቸውን በተመለከተ ተሳትፏቸውን ማሳደግ ነበር። በተለያዩ የዓለማችን ሀገራት የሚኖሩ ኬንያውያን በአገሪቱ የሚደረገው ምርጫ ላይ እንኳ ተሳትፏቸው በጣም ዝቅተኛ ነው። ሌላው ደግሞ የተማሩ ኬንያውያን ወደ አገር እንዲመለሱ፣ እውቀታቸውን ለወጣቶች እንዲያካፍሉ መንገዶችን ለማመቻቸት ነበር ፍላጎቴ። በፕሬዝዳንታዊ ምርጫ የነበረው አካሄድና በውጤቱ ደስተኛ ነበሩ። መቶ በመቶ ያለአንዳች ስህተት ይከናወናል ብሎ መደምደም አይገባም። አንዳንድ ስህተቶች አይጠፉም። በጣም በሰለጠኑት አገሮች በሚከናወኑ ምርጫዎች ላይ እንኳ ስህተቶችን እንመለከታለን። ነገር ግን የስህተቱ ክብደትና ቅለት ቢወስነውም ማለቴ ነው። ወደ እኔ ስመጣ እኔ በነበረው የምርጫ ሂደት ምንም ቅሬታ የለኝም፣ ሙሉ በሙሉ ረክቻለሁ። በኬንያ የሚገኙ ስደተኞች ደህንነትን በተመለከተ የሚሉት ነገር ካለ የተባበሩት መንግስታትና የአፍሪካ ህብረት ይህን በተመለከተ በጋራ መስራት ይኖርባቸዋል። በቂ በጀት መመደብም፣ ጤናቸውንም ሆነ የመኖር ህልናቸውን ማስጠበቅ ይኖርበታል። ኬንያ ከራሷ ዜጎች አልፎ ስደተኞችን በተሻለ የምትረዳበት አቅም የላትም። ለምሳሌ እንዲህ አይነት ድንገተኛ አለመረጋጋት በሀገሪቱ ሲከሰት የአፍሪካው ህብረት በመጠለያ ለሚገኙ ስደተኞች ደህንነት ላይ ማሰብ ይኖርበታል። አሁን እንደምረዳው ደህንነታቸውን በተመለከተ ስደተኞች በታላቅ ፍርሃት ውስጥ ነው የሚገኙት። ሌላው በስደተኛ ጣቢያ ውስጥ ብቻ ሳይሆን በከተማ ውስጥ በተለያዩ ቦታዎች የሚኖሩ በርካቶች ናቸው። የኬንያ መንግሥት ስደተኞች እንዲገቡ ከፈቀደ ደህንነታቸውንም የሚያስጠብቅ አዲስ ሕግ ማስቀመጥ አለበት። እኔ ብመረጥ የማደርገውም ይህንኑ ነበር። መስታወት፣ እናመሰግናለን። አድማጮች፣ ስርጭታችን ሊገባድድ የቀረው በጣም አጭር ጊዜ ነው። ምን አየህ ምን ተሯሩጬ የተመለከትኩትን ልናገር። ወጣ ብለህ ተመልክተሃል። ልክ ነው ቆንጂት። ቅድም ከዶክተር ብሩክና ሰለሞን መስመር ላይ ይዘን እንዳወራ ነው፣ በእርግጥም አስደማሚ መሆኑ ገብቶኛል። ምንድን ነው? ይህን በጣም ብዙ የተወራለት ነው የምትዩ። ስትወጪ የያዘ ቦቱ ቀን ይመስላል በእኛ አካባቢ በዛ ሰዓት በተለይ በመጨረሻው ደረጃ በደረሰበት ሰዓት ላይ ግን ቀና ብሎ በባዶ ዓይን መነጽሩ ሳይደረግ ልዩ መነጽሩ ሳይደረግ አይታይምና ቀና ብዬ ማየት አልደፈርኩም። ግን ፀሐይ ነው የሚመስለው። መነጽሩን አያድርጌ ስመለከት ግን ሌላ ሰማይ ነው የምታየው። ምናልባት የሚገልጸው ቀላል መንገድ የሚመስለኝ ሰማዩ ይቀየራል ወይም ጸሀዋ ወደ ቤቷ ሄዳለች። ጥሩ እድል አግኝተሃል ወጥተህ ለማየት በመቻልህ። አቆይተን ልሻለሁ። አንችም ጥሩ ነው። ባይሆን እንግዲህ በሌላ ፕሮግራሞቻችን እንመለስበታለን። አድማጮች ስርጭታችን ተጠናቀቀ። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ19 እና 22 ሜትር ባንዶች በየቀኑ ከምሶት ሰዓት ጀምሮ የሚያዘጋጀውን ለዛሬ የያዘውን ስርጭት እዚህ ላይ በቃ አስተናጋጆች አሉ አከበደና ቆንጅታየነን ካለበት ከካሊፎርኒያ አብሮን ያመሸውን ሰለሞን አባተንና እንግዳችንን ዶክተር ብሩክ ላቀውን ጨምረን በዚሁ እንሰናበታችኋለን። ደህና Bye. Mm -hmm.